በመጀመሪያም አርዕስተ ዜናው ትናንት የሽብር ጥቃት በደረሰባት ቱኒዚያ መንግስት የአስቸኳይ ጊዜ አዋጅ አወጀ። የሰዓት እላፊ ገደብም ተጣለ። የፕሬዝዳንቱ አንጋቾችን በጫነው አውቶብስ ላይ ለደረሰው ጥቃት ራሱን እስላማዊ መንግስት የሚለው ቡድን ኃላፊነት ወስዷል። ጀርመን ከ ከስድስት መቶ በላይ ወታደሮችን ወደ ማሊ ለመላክ መዘጋጀቷን አስታወቀች። የመከላከያ ሚኒስትሯ ሀገራቸው በሽብር ላይ በምታካሄደው ዘመቻ ከፈረንሳይ ጎን እንደምትቆም አስታውቋል። ትናንት የጦር አውሮፕላኗ በቱርክ የተመታባት ሩሲያ ዛሬም አከታትላ በተመሳሳይ አካባቢ የአየር ድብደባ ስታካሂዷለች። በሞስኮና አንካራ መካከል የተፈጠረው ውጥረትና ፍጥጫ እንዳይባባስ የሚለው ምክር ከየአቅጣጫው ቀጥሏል። ዜናው በዝርዝር ትናንት በሽብር ጥቃት አስራ ሶስት ሰዎች በተገደሉባት ቱኒዚያ ከዛሬ ጀምሮ የአስቸኳይ ጊዜ አዋጅ መንግስት አወጀ። ከምሽቱ ሶስት ሰዓት እስከ ንጋቱ አስራ አንድ ሰዓት ድረስም የሰዓት እላፊ ተደንግጓል። ትናንት የፕሬዚደንቱን አንጋቾች በጫና አውቶቡስ ላይ አስር ኪሎ የሚሆን ፈንጂ ለጥቃቱ መዋሉን የቱኒዚያ የሀገር ውስጥ ሚኒስቴር ዛሬ አስታውቋል። ከሟቾቹ ሌላ በጥቃቱ ሀያ ሰዎች ተጎድተዋል። እንደ መግለጫውም የተባለው ፈንጂ ወይ ከእቃ መጫኛው ውስጥ ተከትቷል፣ አሊያም የፈንጂ ቀበቶ ለጥቃቱ ውሏል። ከሟቾቹ አስራ ሶስተኛው ምናልባትም ያጥፍቶ ጠፊው ሳይሆን እንዳልቀረም ተገምቷል። የተገመተውን ለማጣራትም የዲኤንኤ ምርመራ እየተካሄደ መሆኑ ተገልጿል። የሀገሪቱ ፕሬዚዳንት ቤጂካይድ ኤሲቢሲ እና የቱኒዚያ ብሔራዊ የደህንነት ምክር ቤት በቀጣይ ስለሚወሰዱ እርምጃዎች እየተነጋገረ ነው። የፕሬዝደንቱ አጃቢዎች በቂ ጥበቃ አልተደረገልንም በሚል አቤቱታ እንደሚያሰሙ አሶሲየትድ ፕሬስ ከቱኒዝ ዘግቧል። በአረቡ ዓለም ከተካሄደው አብዮት ስኬት በታየባት ቱኒዚያ ራሱን እስላማዊ መንግስት የሚለው ቡድን ከዚህ ቀደም ጥቃት አድርሷል። ዘግይተው የወጡ ዘገባዎችም ትናንት በዋና ከተማ ቱኒዝ ማዕከል ውስጥ ለደረሰው የሽብር ጥቃትም ቡድኑ ዛሬ ኃላፊነት መውሰዱን አመልክተዋል። ጥቃቱን ዋይት ሀውስ አጥብቆ አውግዟል። ጀርመን ወደ ማሊ 650 ወታደሮችን እንደምትልክ የሀገሪቱ የመከላከያ ሚኒስትር ዛሬ አስታወቁ። ወታደሮቹ የሚላኩት ራሱን እስላማዊ መንግስት ከሚለው ጽንፈኛ ቡድን ጋር ፈረንሳይ ከምታካሂደው ዓለም አቀፍ ትግል ፋታ እንድታገኝ መሆኑንም ሚኒስትሯ ኡርሱላ ፎንደርላይን ገልጸዋል። ከፈረንሳይ ጎን በጽናት እንደምትቆም ያሳወቀችው ጀርመን ከዚህ ቀደም በተባበሩ መንግስታት ድርጅት ተልእኮ ወደ ማሊ አስር ወታደሮች ልካለች። አሁን በተጨማሪ የምትልካቸው ወታደሮች እዚያ የሚገኙትን አንድ ሺ አምስት መቶ የፈረንሳይ ወታደሮች ግዳጅ የሚደግፉ ናቸው። ምንም እንኳን ከጎርጎሮሳ 2013 ዓ ም አንስቶ የፈረንሳይ ወታደሮች እዚያ ቢሰማሩም አብዛኛው የማሊ ግዛት ከመንግስትና የውጭ ኃይሎች ቁጥጥር ውጪ መሆኑን አዣንስ ፍራንስ ፕሬስ ዘግቧል። ማሊ የሚገኘው የአውሮፓ ህብረት የስልጠና ተልዕኮ ኃላፊ ኮሎኔል ዩርገን ሃፍነር ጀርመን የምትልካቸው ወታደሮች የተጀመረውን ስልጠና እንደሚያጠናክሩ ገልጸዋል። Seit 2013 haben wir jetzt fast 7000 Soldaten ausgebildet. ከ2013 ዓ ም ጀምሮ 7000 ገደማ ወታደሮችን አሰልጥነናል። የጀርመን ጦር ሰራዊት ተልእኮ በጥሩ ሁኔታ ያሟላል። የማሊን ኃይሎች በማሰልጠኑ ረገድ ትልቅ አስተዋጽኦ ይኖራቸዋል። ከምንም በላይ እዚህ ከሚገኙ የአውሮጳ ተጓዳኝ ሀገራት ጋር በመሆን የማሊን ተዋጊ ኃይል በአግባቡ ወደፊት እንዲራመድ እናደርጋለን። የማሊን ጦር ኃይል የተሻለ እንደምናደርግ ጽኑነቴ ነው። በተጨማሪም በሀገሪቱ ለረጅም ጊዜ ሰላም እንዲሰፍን የማረጋጋት አቅም እንዲኖራቸው እናደርጋለን ብለን እናስባለን። የሩሲያ አየር ኃይል በሶሪያዋ ላታኪያ ክፍለ ሀገር የአየር ጥቃቱን አጠናክሮ መዋሉ እየተዘገበ ነው። የተጠቀሰው ስፍራ ትናንት የሩሲያ የጦር አውሮፕላኖች በቱርክ ኃይሎች ተመቶ በወደቀበት አቅራቢያ መሆኑ ተገልጿል። እንደ ዘገባው ቢያንስ 12 ጊዜ የአየር ድብደባው ተካሂዷል። ከሰሜን ላታኪያ ወጣ ብሎም የመንግስት ደጋፊ ኃይሎች የአልቃይዳ ክንፍ ከሆነው ኑስራ ግንባርና ከቱርክሜን ታጣቂዎች ጋር እንደሚፋለሙ ብሪታንያ የሚገኘው የሶሪያ የሰብአዊ መብቶች ተመልካች ቡድን አስታውቋል። ሜዲትራኒያን ባህር ላይ የሚገኙት የሩሲያ የጦር መርከቦችን ሚሳይሎችንና ከባድ መሳሪያዎችን ወደ ተጠቀሰው አካባቢ መተኮሳቸው ተገልጿል። ትናንት የተመታው የጦር አውሮፕላን አብራሪዎች በፓራሹት ቢወርዱም አንደኛው ከመሬት በተተኮሰ ጥይት ተገሏል። የሩሲያ የመከላከያ ሚኒስቴር ሌላኛው አብራሪ ሶሪያ ውስጥ ወደሚገኘው የሩሲያ የጦር ሰፈር በሰላም መግባቱን ዛሬ አመልክቷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አውሮፕላኑ ታቅዶ መመታቱን በመግለጽ ሀገራቸው ከቱርክ ጋር ያላትን ግንኙነት እንደምትመረምር አስታውቋል። የቱርክ ጠቅላይ ሚኒስትር አህመት ዳቮት ጉሉ በበኩላቸው ወዳጅ ካሏት ሩሲያ ጋር ወደ ተካረረ ነገር መግባት እንደማይፈልጉ ተናግረዋል። የሩሲያ የጦር አውሮፕላን በቱርክ ተመቶ ከወደቀ በኋላ በሁለቱ ሀገራት መካከል የተፈጠረው ፍጥጫ እንዲበርድ ከየአቅጣጫው ጥሪ እየቀረበ ነው። ጀርመን አንካራ አንካራና ሞስኮ ሁኔታውን እንዳይባባስ የሚችሉትን ሁሉ እንዲያደርጉ አሳስባለች። ይህ ዶችቬለ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ሀገራቸውን የጎበኙት የፈረንሳይ ፕሬዚደንት ፍራንሷ ኦሎንድ ሩሲያና ቱርክ ፍጥጫቸውን አርግበው ሶሪያ ውስጥ ራሱን እስላማዊ መንግስት እያለ በሚጠራው ቡድን ላይ በሚካሄደው ውጊያ እንዲያተኩሩ ጥሪ አቅርበዋል። ሁለቱ መሪዎች ሞስኮ ሞስኮና የሰሜን አትላንቲክ የጦር ቃል ኪዳን አጋር የሆነችው አንካራ ችግሩ እንዲባባስ መንገድ እንዳይከፍቱ ተማጽነዋል። ፕሬዚደንት ኦባማ ሩሲያ የጦር ጀቶቿ በተባለው ኢላማ ላይ ቢያነጣጥሩ ኖሮ እንዲህ ካለው የግጭት መንስኤ ላይ ላይከሰት ይችል እንደነበር ማለታቸውን ሮይተርስ ዘግቧል። እንዲያም ሆነ አሜሪካን የተፈጠረውን አጋጣሚ በሚመለከት በቂ መረጃ እንደሌላት ተገልጿል። የተፈጠረውን ውጥረት ለማርገብ ኦባማ የቱርክም ፕሬዚደንት በስልክ ያነጋገሩ ሲሆን የፈረንሳይ ፕሬዚደንት ኦሎንድ በበኩላቸው ከሩሲያ ባለስልጣናት ጋር እንደሚነጋገሩ ታውቋል። የፈረንሳይና አሜሪካን መሪዎች ትናንት ካካሄዱት የሁለትዮሽ ውይይት በኋላም ዋሽንግተን ከፓሪስ ጎን እንደምትቆም ኦባማ አረጋግጠዋል። በጋራ በሰጡት ጋዜጣዊ መግለጫም ፕሬዝደንት ኦባማ ለአውሮፓ ሕብረት የትብብር ጥሪ አስተላልፈዋል። በቅርቡ ያደረግነውን የስለላ ስምምነት ለመገንባት ዩናይትድ ስቴትስ የስጋት መረጃዎችን በአፋጣኝ ከፈረንሳይ ጋር ትጋራለች። ፓሪስ ላይ አደጋ ከደረሰ እና ቤልጂየም ስጋት ካጠላባት በኋላም በአውሮፓ መንግስታት ዘንድ ወደ ግዛታቸው የሚገቡ የውጭ አሸባሪዎችን ለመቆጣጠር ተጨማሪ ጥረት እንደሚያስፈልግ መግባባት እየታየ ነው። በዚህ አካልነትም ሲሰራበት እንደቆየው አየር መንገዶች የተጓዦችን ማንነት የሚገልጽ መረጃዎችን እንዲያሳውቁ ቢደረግ አሸባሪዎች ሳይታወቁ ወደ ሀገራችን ከመግባታቸው በፊት ለማስቆም እንደሚረዳ በማሳሰብ ጥሪ አቀርባለሁ። የጋራ ጥረታችንን በእጥፍ ለማጠናከርም የባለሙያዎች ቡድን ወደ አውሮፓ ሀገራት ለመላክ ተዘጋጅቻለ። የብራዚል ፖሊስ ከሙስና ቅሌት ጋር በተያያዘ ጉዳይ አንድ የገዥውን ፓርቲ የምክር ቤት አባል ዛሬ አሰረ። የምክር ቤት አባሉ የታሰሩት የመንግስት በሆነው ግዙፍ የነዳጅ ኩባንያ ውስጥ በተፈጸመ ሙስና መሆኑን የብራዚል አቃቤ ሕግ ጽፈት ቤት አስታውቋል። ዶልቺዶ አማራል በሀገሪቱ ታሪክ የምክር ቤት አባል ሆነው ሳለ የታሰሩ ባለስልጣን ናቸው። በኃላፊነቱ ያለ የምክር ቤት አባል እንዲታሰር ማዘዝ የሚችለው የብራዚል ከፍተኛ ፍርድ ቤት አማራል ጥርጣሬውን ተከትሎ ሊካሄድ የሚገባውን ምርመራ ለማደናቀፍ መሞከራቸውን ገልጿል። ከሳቸው በተጨማሪም በተመሳሳይ ጉዳይ የሀገሪቱን የኢንቨስትመንት ባንክ ስራ አስኪያጅም ፖሊስ በቁጥጥር ስር መዋሉ ተገልጿል። ምንም እንኳን የሀገሪቱ ፕሬዚደንት ዲልማ ሩሴፍና የቀድሞ ፕሬዚደንት ሉዊስ ኢናሲዮ ሉላ ደ ሲልቫ በዚህ ጉዳይ ስማቸው ባልነሳም ገዢው ፓርቲያቸው የሰራተኞች ፓርቲ በፔትሮ ባርስ ኩባንያ የጉቦ ቅሌት እየተወቀሰ ነው። የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃና ጳጳሳት ፍራንሲስ በአፍሪቃ የሚያደርጉትን ጉብኝት ዛሬ በኬንያ ጀመሩ። ርዕሰ ሊቃነ ጳጳሳት ፍራንሲስ ናይሮቢ ሲገቡም ፕሬዝደንት ኡሁሩ ኬንያታና ከፍተኛ ባለስልጣናት ተቀብለዋቸዋል። የሰባ ስምንት አመቱ አርጀንቲናዊ የሃይማኖት መሪ ከኬንያ ቀጥለው ዩጋንዳና ማዕከላዊ አፍሪካ ሪፐብሊክን ይጎበኛሉ። በኬንያ ቆይታቸውም ከተባበሩት መንግስታት ድርጅት የአካባቢ ጥበቃ መርሃ ግብር በተጨማሪ ከናይሮቢ ወጣ ብሎ የሚገኘውንና አንድ መቶ ሺህ የሚሆኑ ሰዎች የሚኖሩበትን ካንጌሚ የተባለ ጎስቋላ መንደር ይጎበኛሉ። አፍሪቃ 180 ሚሊየን የካቶሊክ እምነት ተከታዮች እንደሚኖሩባት የጀርመን የዜና ወኪል ዘግቧል። ይህ ዶይቼ ቬለ ነው። የምሽቱን ዜና ለማጠቃለል አርስተ ዜናውን በድጋሚ እንሆ ትናንት የሽብር ጥቃት በደረሰባት ቱኒዚያ መንግስት ያስቸኳይ ጊዜ አዋጅ አወጀ። የሰዓት እላፊ ገደብም ተጣለ። የፕሬዝደንቱ አንጋቾችን በጫና አውቶቡስ ላይ ለደረሰው ጥቃት ራሱን እስላማዊ መንግስት የሚለው ቡድን ኃላፊነት ወስዷል። ጀርመን ከስድስት መቶ በላይ ወታደሮችን ወደ ማሊ ለመላክ መዘጋጀቷን አስታወቀች። የመከላከያ ሚኒስትሯ ሀገራቸው በሽብር ላይ በምታካሄደው ዘመቻ ከፈረንሳይ ጎን እንደምትቆም አስታውቀዋል። ትናንት የጦር አውሮፕላኗ በቱርክ የተመታባት ሩሲያ ዛሬም አከታትላ በተመሳሳይ አካባቢ የአየር ድብደባ ስታካሄዷለች። በሞስኮና ና አንካራ መካከል የተፈጠረው ውጥረትና ፍጥጫ እንዳይባባስ የሚለው ምክር ከየ አቅጣጫው ቀጥሏል። ዜናው በዚሁ አበቃ።